ሰላም ለእናንተ ይሁን ጋቢና ቪኦኤ ጀምረ ከአሜሪካ ድምፅ ዛንሽት አብራችሁን ከቆያችሁ ቀጣዮቹ ጉዳዮችን ትሰማላችሁ አልገዳደሞች ማጋኒ ምናግነ እንዴት ነው እቤት አካባቢ ነው አብዛኛው ጊዜ በተለይ አእምሮ ድገት ስምነት ያለባቸውን ግን ጠብቀው ነው የሚያስቀምጡ የሐረሪ ክልል ሴት አካል ጉዳተኞች ማህበር ሰብሳቢ ወይዘሮ ሂዲያ አሊን የሰማ ናቸው። ዓለም አቀፉ የሴቶች ቀን የዛሬው ሥርዓተ ጾታ እኩልነት ለዘላቂ ህይወት በሚል መሪ ቃል በዛሬው ዕለት በመከበር ላይ ይገኛል። ይህንን አስመልክተን ከሁለት ሴት የመብት ተሟጋዦች ጋር ያደረግነው ቆይታ በምሽቱ ይቀርባል። ከገጠር ከተሞች ወደ ዋና ዋና ከተሞች ወደሚባሉት ተለቅ ተለቅ ወዳሉ ከተሞች ያለው ፍልሰት ወይም ማይግሬሽን እስከ አርባ ፐርሰንት ይደርሳል። አሁን ደግሞ የሰማናቸው አቶ ቻላቸው ጥሩ ነህን ነው። ከፍታ የተሰኘ ወደ ሁለት ሚሊዮን ገደማ ኢትዮጵያን ወጣቶችን የስራ እድልን ጨምሮ ሌሎች መልካም አማራጮች እንደሚፈጠር የተነገረለት መርሃ ግብር ከሰሞኑ ይፋ ተደርጓል። ይህንን አስመልክተን ተያዥ ሀሳቦችን በምሽቱ እናነሳለን። እኒህና ሌሎች ተጨማሪ ጉዳዮች የተካተቱበትን መሰናደው ሀብታም ስዩመር አለው ንጉሱ ታምሬ ደግሞ የዕለቱን ምስልና ድምፅ ያቀናብርልናል። ከሁሉ አስቀድመን አጫጭር የዓለም ዜናዎችን እንሰማለን። የደንገረመው አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናምሽታችኋል። በአይቮሪ ኮስት የካካዋ ዋጋ በመጨመሩ ምክንያት በዓለም ላይ የካካዋ አምራቾች ዋጋ ይጨምራሉ ተብሎ እየተጠበቀ ይገኛል። በዩናይትድ ስቴትስ ሀርሺ በመባል የሚታወቀው ግዙፉ የቸኮሌት አምራች ተቋም ባለፈው ወር ላይ የማምረቻ ግብዓቶቹ በመወደዳቸው የተነሳ ዋጋ እንደሚጨምር አስታውቋል። በሌላ በኩል በአይቮሪ ኮስት የካካዋ ዋጋ መጨመሩን ቸኮሌት አምራቾች ይናገራሉ። በዩናይትድ ስቴትስ ከኮቪድ-19 ወረርሽኝ በኋላ በኋላ የቸኮሌት ፍላጎት በመጨመሩ የተነሳ የአይቮሪኮስት ገበሬዎች ይህንን ፍላጎት ለማሟላት እየጣሩ መሆኑን ተነግሯል። ይሁን እንጂ የአይቮሪኮስት ገበሬዎች በአየር ንብረት ለውጥ ሳቢያ ተክሎቻቸው በበቂ ሁኔታ ምርት እየሰጡ አለመሆኑን ተናግረዋል። በዚህ የተነሳም በዓለም ላይ በተለይም በዩናይትድ ስቴትስ ከፍተኛ የሆነ የቸኮሌት ዋጋ ንረት እንደሚኖር ይጠበቃል የዩክሬን ምክትል ጠቅላይ ሚኒስትር አሪያና ቪርቼክ ሰሚ ከተሰኘው ከተማ ንጹሐን ዜጎችን ለማስወጣት ጊዜያዊ የተኩስ አቁም ከሩሲያ ጋር ተደርሷል አሉ የሩሲያ መከላከያ ሚኒስቴር ከኪየቭ ቸርኒቭ ካርኪቭ ና ማሪፖል ከተሞች ለሚወጡ ዜጎች ተጨማሪ መንገድ እንደሚከፈትም አስታውቀዋል በተለያዩ ጊዜያቶች የተደረሱ ዜጎችን የማስወጣት ጥረት ስምምነቶች በሩሲያ ጥቃቱ ጥቃቶች ምክንያት ተስተጓጉለዋል። የዩክሬን ባለስልጣናት ትላንት ሰኞ እለት ሩሲያ የዩክሬን ስደተኞችን ወደ ቤላሩስና ሩሲያ እንዲገቡ በር ከፍታለው ማለቷን ተቃውመዋል። ሌሊቱም በተደረገ ጥቃትም የሩሲያ ኃይሎች በምስራቃዊና ደቡባዊ ኬቭ ዙሪያ ያሉ እጅግ ብዙ ከተሞችን በቦምብ ሲደበድቡ አድረዋል። የብሪታንያ መከላከያ ሚኒስቴር ዩክሬን የሩሲያን ወደ ኬቭ መስፋፋት ከኬቭ ውጭ ባሉ ኃይሎች አማካኝነት እየተቋቋመችው ነው ብለዋል። የብሪታንያ መከላከያ ሚኒስቴር ቤን Wallace ይህንን መሰል የዩክሬን መከላከል ሩሲያን እያስቆጣ በመሆኑ ሩሲያ ያለምንም ማንገራገር ሲቪል ዜጎች ላይ ጥቃት እንድታደርስ አድርጓታል ብለዋል። የዩክሬን የውጭ ጉዳይ ሚኒስትር ዲማይትሮ ኩሌባና የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በመጪው ሐሙስ በቱርክ ተገናኝተው እንደሚወያዩ የሚጠበቅ ሲሆን ኩሌባ የሩሲያው ፕሬዚዳንት ፑቲንና የዩክሬኑ ፕሬዚዳንት ዘለንስኪ በአካል እንዲገናኙ ጥያቄ እንደሚያቀርቡ አስታውቋል። ኩሌባ በመጨረሻ ላይ በማናቸውም ጉዳይ ውሳኔ ነው የሚወስኑት ፕሬዚዳንት ፑቲን በመሆናቸው ሁለቱ ሰዎች መገናኘታቸው አስፈላጊ መሆኑንም ጨምረው ጠቅሰዋል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ በሲቪሎች ላይ የምታደርሰውን ጥቃት እንድታቆም ጥሪ አድርገዋል። ደቡብ ኮሪያ ከሰሜን ኮሪያ ጋር በሚያዋስናትና የጋራ የውሃ አካላቸው እንደሆነ በሚታመንበት የባህር አካልን በሚያቋርጥ አንድ የሰሜን ኮሪያ የቅኝት መርከብ ላይ የማስጠንቀቂያ ተኩስ ተኮሰች። ግጭቱ የተከሰተው የደቡብ ኮሪያ ባለሥልጣናት ሌላ ተጨማሪ የሰሜን ኮሪያ ጀልባ ሰሜናዊ የድንበር ጫፍ ላይ ደርሷል ብላ ማሰሯን ተከትሎ መሆኑንም የደቡብ ኮሪያ ባለሥልጣናት አስታውቀዋል። የደቡብ ኮሪያ ወታደራዊ ኃይል የማስጠንቀቂያ ተኩስ ካሰማ በኋላ የሰሜን ኮሪያው ቁርጥኝት መርከብ ወደ ኋላ መመለሱን መግለጫው አክሎ አስታውቋል። የታሰረችው ጀልባ ባካሪዮ አንገ ወደተሰኘው ደሴት የተወሰደች ሲሆን ከሰባቱ የጀልባዊቱ ባልደረቦች ውስጥ ስድስቱ ወታደራዊ ልብሶችን ያጠለቁ እንደነበሩ ነሀፕ የተሰኘው የደቡብ ኮሪያ የዜና ውታር ዘግቧል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። አይደን ገረመው ከዋሽንግተን ዲሲ ኤደን፣ እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብር ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። ወደ አስቀድመን ወደ ያዝ ነው መሰናዱን እንሻገር። ዓለም አቀፉ የሴቶች ቀን በዛሬው ዕለት የዛሬው ሥራ ተጾታ እኩልነት ለዘላቂ ሕይወት በሚል ቃል በመላው ዓለም ታስበው ውሏል። እኛም ታዲያ ቀኑን ታሳቢ በማድረግ በሐረሪ ክልል የሴቶች አካል ጉዳተኞች ማህበር መስራች የሆኑት ሁለት አካል ጉዳተኛ የመብት ተሟጋቾችን ጋብዘናል። ወይዘሮ ሂዲያ አሊና ወይዘሮው ወይዘሮ አዜብ ሽፈራው ይባላሉ። አካል ጉዳተኛ ሴቶችን ትምህርታቸው እንዲማሩና ስራ እንዲሰሩ እየረዱም ይገኛሉ። ሁለቱ ሴቶች ከማህበራቸው በኩል እያደረጉት ስላለው እንቅስቃሴና ትግል አጋር ትሆናል። የደንገረሞናት ያነጋገረቻቸው መልካም ቆይታ ካደጉና ነፍስ ካወቁ በኋላ ተማሪ ቤት ሳሉ የዓይን ብርሃናቸውን ማጣታቸውን የሚናገሩት ወይዘሮ አዜብ ሽፈራው ሁኔታው ድንገተኛ መሆኑ አስደንግጧቸው እንደነበር ያስታውሳሉ። መጽሐፍ ሮጭ የርሲና ማነበው እንድሮ መጽሐፍ ሳበስ አልታያለኝ፣ ግራ ገባኝ። በቃ ለሰው ሁሉ ማውሯ በቃ ከዛ ትምህርት ምዝገባ ነበረ እና

ግን እኔ ንጅተይን ከለከለኝ እዛ ወጣ ያለው ነ ነገር ይደረግባ ለረጅም ጊዜ በቃ ራሴ እንደብቄ ማለት ነው ሰው ራስ መናገር በቃ ከዛ በኋላ ያው ግዴታ ነው ና ከውሎ እያደረ በቃ ታውቁ በቃ እንዴ ራሴ ትምህርቴን ከፉና በቃ ወደ ስራ ገባዎች ህይወታቸውን ለመግፋት ሲሉ ለውዝ ፈልፍለው ይሸጡ በነበረበት ወቅት በአካል ጉዳተኝነት ዙሪያ የሚሰራ አንድ ተቋም ወደ ሀረር ከተማ በመምጣት እንዳሰባሰባቸውና ማህበር ቢመሰርቱ መደጋገፍ እንዲሁም ከራሳቸው አልፈው ለሌሎች አካል ጉዳተኞችም መብቃት እንደሚችሉ እንዳስተማራቸው የሚናገሩት ወይዘሮ አዜብ በአሁን ሰዓት የሀረሪ የሴት አካል ጉዳተኞች ማህበር ምክትል ሰብሳቢ ናቸው። በወቅቱ ከዘጠኝ ዓመት በፊት ማህበሩ ለመመስረቱ ድርጅቱ የሰጣቸው ስልጠና እንደረዳቸውም ይናገራሉ። ከተመሰረተ ዘጠኝ ዓመት በላይ ባስቆጠረው ማህበር ውስጥም የእሳቸውና የሌሎች አካል ጉዳተኞች ራስን መቻልና ነጥሮ መውጣት ለሌሎች ተስፋን የፈነጠቀ እንደሆነ ይናገራሉ። አሁን ለምሳሌ አካል ጉዳተኛ አያገባም፣ አይኖርም፣ አይወልድም የሚሉ ግምት አላቸው። በቃ የሚያገባው የለም አካል ጉዳተኛም የሚለውን እኔ አሁን ወል አግቼ ሁለት

በተለይ ማህበሩም በጣም ማዕቁ ስለነበሩ እኛ ስናስተዋውቃቸው እና መጥተው በሚሄዱ ሰአት በጣም ብዙዎች ተቀላቅለውናል። ማለት ወደ ማህበራችን የሀረሪ አካል ጉዳተኛ ሴቶች ማህበር መስራች ና ዋና ሰብሳቢ እንዲሁም የሴቶች መብት ንቅናቄ መሪ የሆኑት ወይዘሮ ሂዳያ አሊ እሳቸውም የእጅ ጉዳት እንዳለባቸው ይናገራሉ ልክ እንደ ወይዘሮ አዜብ ሁሉ። በጥቂት ሰዎች የተጀመረው ማህበር በአሁን ሰዓት ከመቶ በላይ አባላትን እንዳፈራና የተለያዩ አካል ጉዳተኞችንም ከጓዳ ወጥተው ወደ ትምህርት ቤት እንዲሁም ወደ ስራና ሕክምና እንዲመጡ መርዳታቸውን ይገልጻሉ። ሴቶች መስራት ይችላሉ። በሴትነታቸው አካል ጉዳተኛ ደግሞ ሲሆኑ ከቤት ይቱ ከራሳቸው መብታቸውን ያስጠብቁ። መብታቸው ከተጠበቀ ከዛ ወደ ትምህርት ቤት ይገባሉ። ግንባሩ ደግሞ የበለቀ ለውጥ ያመጣሉ የሚል ስራዎች ነው የሚሰራው የግንዛቤ ማስጨበጫ እና መብቶቻቸውን እንዲከበርላቸው ወደኛ አባልነት ስናመጣቸው ቤተሰቦቻቸው መጀመሪያ እንጠይቃለን ወይ አካባቢ ማህበረሰብ ላይ እንጠይቃለን። እና ቤት ለቤት ደግሞ የምንሰራቸው ስራዎች አሉ። አካል ጉዳተኞች ምን እንድምናገለ ቤት ነው ቤት አካባቢ ነው። አብዛኛው ጊዜ በተለይ አይምሮድ ድገች ያለባቸውን ልጆች ጠብቀው ነው የሚያስቀምጡት። እና አካባቢ ነው የምናጠናው። እየሰፈሩ ቡና ሻይ ፕሮግራም አለ። የተወሰነ ሰዓት አስራ አስራ አምስት ደቂቃ ቁጭ ብለን ግንዛቤ እንፈጥራለን። የተለያዩ ቦታ ላይ ግንዛቤ በመፍጠር ብዙ አካል ጉዳተኞችን አውጥተናል እና ሲመሰረት አስራ ስምንት ነበር። ከአስራ ስምንት ወደ አሁን ወደ መቶ አምስት አካባቢ ደርሰናል። ይህን የሚያደርግ ነው። ቤት ለቤት በመሄድ መብታቸውን እንዲከበርላቸው ትምህርት ቤት እንዲገቡ እንዲማሩ፣ ደግሞ ለመማር እድሜያቸው አለስ ያለ ከሆነ ደግሞ ወደ ስራ እንዲሰማረቡ ስልጠናዎችን እንዲያገኙ በተለያዩ ቦታ ከመንግስት ጋር በመሆን ድጋፍ የሚያስፈልጋቸው ቤት አልጋላዊ ለዋሎች ደግሞ የተለያዩ ድርጅቶችን በመጠየቅ ምርቻ በመጠየቅ ስራ ተያዝ ነው በዛ ብንንቀሳቀስ ይሄ የዘጠኝ ዓመት ጉዟቸው ታዲያ ቀላል አለመሆኑም እስከ መደብደብ መሰደብ፣ አንዳንዴም እጣቢ እስከ መደፋት የሚያደርስ የግንዛቤ እጥረት በመኖሩ ተግዳሮቶች እንዳሉት ወይዘሮ ሂዳያ ያስረዳሉ።

ምንድነው? ይሄ በጣም ባለመሰራቱ ነው። መንግስት፣ ከጉዳት ልጆች ላይ አሁን ማህበር ያቋቁመት ምንክጠት ብዙ ተግዳሮቶች ያጋጥም ነው። መንግስት ኤች አይቪ ላይ በቃ የተለያዩ ነገሮች ላይ እንደሚሰራው የሚሰራበት ከጉዳት ልጆች ላይ በጣም ግንዛቤ ያመጣል እና

እንደገና ደግሞ ተፈሚነት ያላቸውን ሰዎች እንይዛለን። አንዳንድ ጊዜ እንደ ቮለንቲር ከእኛ ጋር እንዲሰሩ እናደርጋቸዋለን። አሉ አብዛኛውን ጊዜ የምንንቀሳቀሰው አካል ጉዳተኝነት ስለ ሴቶች ብቻ

በዛሬ ዕለት ታስበው ውሏል። የሀረሪ የአካል ጉዳተኛ ሴቶች ዋና ሰብሳቢ ወይዘሮ ሂዳያ አሊና ምክትል ሰብሳቢ ወይዘሮ አዘይብ ሽፈራው ታዲያ ይሄ ኤውን እንዲሆን ከሌሎች አባላቶቻቸው ጋር በመሆን መላው ሀረሪ ለማዳረስ እየሰሩ እንደሆነ ይገልጻሉ። ጉዟቸው ዝኬታማ እንዲሆንም ድጋፍ እንዲደረግላቸው ጠይቀዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለቀደሞ ዘገባ እናመሰግናለን። ከቪኦኤ የጋቢና ስርጭት የሚቀርብላችሁ መሰናዶዎች ይቀጥላሉ። ወደ ቀጣዩ ዘገባ እንሻገር። የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት በሚሊዮኖች የሚቆጠሩ የኢትዮጵያ ወጣቶችን የሚደግፍ ከፍተ የተባለ መርሃ ግብር በዚህ ሰሞን ይፋ አድርገዋል። 60 ሚሊዮን የአሜሪካ ዶላር የተመደበለት መርሃ ግብሩ ወጣቶችን ትርጉም ላለው የሥራ ዕድል እንደሚያበቃ፣ በማኅበረሰብ ውስጥ ያላችሁን ድምፅ የበለጠ እንደሚያጎላ ተስፋ ተጥሎበታል። መርሃ ግብሩ የሚመራው የአፍሪካ ሕክምናና ምርምር ፋውንዴሽን ወይም አምሬፍ ኢትዮጵያ በተባለ ተቋም ነው። ስለ ጉዳዩ የበለጠ ለማወቅ በድርጅቱ የከፍታ መርሃግብር የአስተዳደርና ቁጥጥር ኃላፊ ወይም ቺፍ ኦፍ ፓርቲ የሆኑትን አቶ ቻላቸው ጥሩነህን በስልክ አግኝተናቸዋል። አስቀድመው የመርሃግብሩን ትኩረቶች ይነግሩናል። ፕሮጀክቱ ዓላማው እንግዲህ ወጣቶቹን በተለያዩ አገልግሎቶች ተጠቃሚ የማድረግ ነው። የጤና አገልግሎቶች እንሰጣለን ወጣቶችን የዲሞክራሲ እና የገቨርናንስ ተሳትፎ በካፓሲቲ ቢልዲንግ ወይም የሚያቅም ግንባታ ስራዎች እንሰራለን። ወጣቶቹን የስራ እድል እንዲያገኙ ወይም ስራ ፈጥረው ራሳቸው ተደራጅተው ስራ እንዲሰሩ እናግዛለን። ከፍተኛ ትምህርት አካባቢ ያሉ ወጣቶችንም እንደዚሁ ከቀጣሪዎቹ ጋር የማገናኘት ስራና ለቅጥር ብቁ የሚያደርጓቸውን የተለያዩ ስልጠናዎችን የመስጠት ስራዎች እንሰራለን። በአጠቃላይ አንድ አስራ አምስት የሚሆኑ ፓርትነሮች በኮንሶርቲየም በትብብር የሚሰሩት ሰፋ ያለ ተደራሽነት ያለው ወጣቶችን ከአስራ አምስት አመት እስከ ሀያ ዘጠኝ አመት ባለው የእድሜ ክልል ውስጥ የሚገኙ ወጣቶችን ከትምህርት ቤት ውጭም በሀይር ኢንስቲትዩሽን ወይም በከፍተኛ ተቋማት አካባቢ በዩኒቨርሲቲዎች ወይም ደግሞ በቴክኒክና ማያ ቤቶች አካባቢ ያሉ ወጣቶችን፣ በወጣት ማዕከላት አካባቢ የሚመጡ ወጣቶችን፣ በኢንዱስትሪ ፓርክ አካባቢ የሚገኙ ወጣቶችን እንዲሁም በጤና ተቋም የሶሪ ፕሮዳክቲቭ ሄልት ኮርነር ወይም ስነ ተዋልዶ ጤና አገልግሎት ፈልገው የሚመጡ ወጣቶችን ትኩረት አድርገን እንሰራለን። ከትምህርት ቤት ውጭ ያሉ ደግሞ በተለያየ መስክ ያሉ ወጣቶችንም እንደዚሁ በመሰረታዊ ትምህርት በማንበብ እና የመጽሐፍ ክሎት ስልጠና እየሰጠን ወደ ኢኮኖሚክ ኦፖርቹኒቲ ወይም እንግዲህ የገቢ ማስገኛ የሚያግዛቸው ስራዎች ላይ የማሰማራት ተጨማሪ ስልጠናዎችን የመስጠት ስራ እንሰራለን ብለን እናስባለን። ሰፋ ያለ ጥልቀት ያለው በትብብር የሚሰራ ብዙ ሴክተሮችን የሚደርስ የአምስት ዓመት ፕሮግራም ነው። እንግዲህ በአምስት ዓመት ውስጥ ሁለት ሚሊዮን ወጣቶች እንደርሳለን ብለን እናስባለን በተለያየ አገልግሎት ይሄ መርሃ ግብር በወጣቶች የሚመራ እንዲሆን እንፈልጋለን የሚል ነገር በፕሬስ መግለጫችሁ ላይ አይቻለሁ። እንዴትስ ነው ወጣቶች በዚህ መርሃ ግብር ውስጥ ተሳታፊ ሊሆኑ የሚችሉት? አዎ ትክክል ነው። ምክንያቱም መጀመሪያ እንግዲህ ይህንን ፕሮጀክት ዲዛይን ሲደረግ ወይም ቀረጻ ስራ ሲሰራ በዩኤስ ገቨርንመንት ሰፖርት ስለሆነ እነሱም አዲስ የፕሮጀክት ቀረጻ መርሃ ግብር ነው የተከተሉት። እነሱ ኒው ፓርትነርሽፕ ኢኒሺየት ይሉታል ባልተለመደ ሁኔታ እንደ ድሮው ተወዳደሩ የሚሉ ማስታወቂያዎችን አውጥቶ ሳይሆን አሁን ሁሉም ሰው ንድፈ ሀሳብ ያቀርብና ሁሉም ድርጅት ጠንከር ያለ ንድፈ ሀሳብ ያቀረበው ድርጅት ከተለያዩ ያገባኛል ባይ አካላት ወይም ስቴክሆልደርስ ከምንላቸው ተጠርፎ አብረው ነው ዲዛይን የሚያደርጉት እና ወጣቶቹ በዋናነት ይህን ፕሮግራም ዲዛይን ከማድረግ ጀምሮ በመነሻው ከቀረጻ ጀምሮ ተሳትፏል። እኛ በፕሮግራሙ ላይ እንዳመላከት ነው ይመሩታል ብለን ስንል የጀመርነው ነው። በኛ በፕሮጀክት ቅጥር ሂደት ነው ስንቀጥር ወጣቶችን እስከ ሊደርሽፕ ድረስ አድቫይዘር ፖዚሽን ድረስ ቀጥረናል፣ ለዛ ብቁ የሆኑ ወጣቶችን። ከዛ ወደ ታች ወደ ከተማ ሌብል ስንወርድም ከአሁን በፊቱ ለየት ባለ ሁኔታ የቅጥር መስፈርቶቻችንን ለወጣቶች ክፍት አድርገን ገብተው በፕሮግራሙን በመተግበር ስራ ውስጥ እንዲሳተፉ እያደረግ ነው ያለው። በዋናነት ግን አገልግሎቶቹን እንዲሰጡና በተለያየ መልኩ የምንሰጠውን አገልግሎት ለወጣቶች በስፋትና በጥራት ተደራሽ ቢሆን ስራችንን የምንጀምረው የወጣት ኮአሊሽን በመመስረት በየከተማው አስራ ስምንት ከተሞች ላይ ነው ፕሮጀክቱን መስራት የምናስበው። ስለዚህ በየከተማው ከኮሚኒቲው ወይም ከማህበረሰቡ የተዋቀሩ ይሄንን የወጣት አደረጃጀት ነጻ የሆነ ከምንም አይነት የፖለቲካም ሆነ ሌሎች ተጽዕኖዎች ነጻ የሆነ ወጣት በተለያየ ፍላጎት ላይ ተሰማርተው ለምሳሌ አርት ላይ ተሰማርተው የሚሰሩ ሊኖሩ ይችላሉ። ኢንጂኒሮች ሊሆኑ ይችላሉ። የሙያ ማህበራት ሊሆኑ ይችላሉ። ደግሞ በኮንስትራክሽን ዘርፍ ተሰማርተው የሚሰሩ የቀን ሰራተኞች ሊሆኑ ይችላሉ። እንዲሁም ሌሎች እየተደራጁ ኮአሊሽን የመሰረቱ በዚህ ፕሮግራም ውስጥ እያለፉ የተለያዩ አገልግሎቶችን ያገኛሉ። ከስልጠና የአስተሳሰብ ለውጥ ከማምጣት ለቢዝነስ እና ለቅጥር የሚረዳቸውን ስልጠናዎች ከማግኘት በተጨማሪ የፋይናንሻል እና ሌሎች የቢዝነስ እና አንትርፕርነርሺፕ ሰፖርት እናደርጋለን። ይሄንን ሲሆን የሚመሩት እነሱ ናቸው ያልንበት ዋናው ምክንያት ኮአሊሽኖች ፎርም ያደርጋሉ። በነጻነት ያለማንም ኢንተርፍራንስ እነዛ ኮሊሽኖች አመራሮቻቸውን ይመርጣሉ። እኛም ሰፖርት የምናደርገው እነሱን የሚፈጥሯቸውን ኮዋሊሽኖች ይሆናል ማለት ነው። ማንኛውንም አይነት አገልግሎት ስንሰጥ በዛ አደረጃጀት ውስጥ እያለፉ እንዲመጡና ፍላጎቶቻቸውን በኢንቴክ ፎርማችን እየለየን ባሉን የአገልግሎት አይነቶች እያጣመርናቸው ወጣቶቹ ራሳቸው የምልመላውን ስራ የሚያገዙ አገልግሎት የመስጠትን ስራ እኛ በስልጠና እና በክስትል እያገዝናቸው በኮአሊሽኖቹ እና በእኛ በቅድም በጠቀስኩልህ አገር በቀል ሚዲያዎች አማካኝነት መሬት ላይ ባሉ አደረጃጀቶች በተለይም ወጣት ማዕከላትን ወደ ዩዝ ሀብ በመቀየር በጤና ተቋማት አካባቢ ደግሞ የስነ ተዋልዶ ጤና ኮርነሮችን በማልማት በማሳደግ እነሱ በኢንዱስትሪ ፓርክ አካባቢ ደግሞ የወጣቶች ፍሬንድሊ የሆነ አገልግሎት መስጫ ቦታዎችን በመፈት እንዲሁም የክሊኒኮችን በማጠናከር እንዲሁም በዩኒቨርሲቲ አካባቢ የካሪየር ሴንተሮችን በማልማት እንዲሁም ከቲቤቶች ጋር በቮኬሽናል ስኪል ወይም የሙያ ክህሎት ስልጠና ጋር በመተባበር እነዚህ ወጣቶች በተለያዩ አሁን በጠቀስኩልህ አቬኒዎች እየመጡ ተጠቃሚ እንዲሆኑ ነው የምናደርገው። በነሱ የሚመራ ስንል እንግዲህ በዲዛይንም ነው በትግበራ ላይም ያንኑ ለመተግበር ነው የምናስበው በአስራ ስምንት ከተሞች የሚኖሩ ወጣቶች ትርጉም ያለው ስራ እንዲያገኙ ለማስቻል እቅድ አለው ይሄ መርሃ ግብሩ እንግዲህ እርስዎም እንደሚያውቁት ደግሞ በርካታ የኢትዮጵያ ወጣቶች በአሁኑ ጊዜ የሚኖሩትና የእንጀራ ቦታቸው የሆነው ደግሞ የገጸሪቱ የኢትዮጵያ ክፍል ነው። ምናልባት ለነዚህ ወጣቶች ይሄ መርሃ ግብር የሚያመጣው ጥቅም ወይም የሚፈጥረው ፋይዳ አለ ወይ? በአጠቃላይ ለምንድን ነው ከተሞቹ ላይ ማነጣጠር የተፈለገበት ምክንያት? እንግዲህ የተለያዩ ፕሮጀክቶች እንደምታውቀው በተለያየ ጊዜ በተለያየ ፈንዲንግ ኦርጋናይዜሽን ወይም በጎ አድራጎት ድርጅት ድጋፍ ይደረግላቸውና ይተገበራሉ ባለኝ መረጃ መሰረት ይሄ ፕሮግራም ዲዛይን ሲደረግ እና ሰፖርቱ ከዩኤስኤድ ሲመጣ ከተሞች ላይ ትኩረት እንዲያደርግ የተደረገባቸው አንድ ሶስት አራት ነጥቦች አሉ። የመጀመሪያው በገጠር አካባቢ የሚሰራ ሌላ ፖቴንሻል የሚባል ፕሮጀክት ስላላቸው የከተማው አካባቢ ወጣት ክፍተቱ በዳሰሳ ጥናት ስላገኝ እና አንድ ሶስት አራት የሚሆኑ ዋና ዋና ችግሮችን ስላገኙ ከተማው አካባቢ ይሄንን ኢንቨስትመንት ማድረግ አስፈላጊ ሆኗል በሚል ፕሮጀክቱን ወደ ይፋ ማድረግ ወይም ወደ አናውንስ ማድረግ ሲሄዱ መጀመሪያ ላይ ለውድድር ሲጋብዙ ብዙ ተግባራዊ አካላትን ያንን አስቀምጠዋል። ሁለተኛውና ዋናው ግን በገጠር አካባቢ ያሉ ወጣቶች በቁጥርም ብዛት ቢኖራቸው እና ምናልባት ተመሳሳይ ችግሮች ቢኖሯቸውም አሁን ባለን በኛ ዳስሳ ጥናት መሰረት ከገጠር ከተሞች ወደ ዋና ዋና ከተሞች ወደሚባሉ ተለቅተለቅ ወዳሉ ከተሞች ያለው ፍንሰት ወይም ማይግሬሽን እስከ አርባ ፐርሰንት ይደርሳል። ስለዚህ በአብዛኛው ቁጥር ስናይ በከተሞች ያለው የወጣት ፕሮፖርሽን ትልቅ ነው። ሁለተኛ በከተሞች አካባቢ ከፍተኛ የሆነ አንኤምፕሎይመንት ሬት አለ ወይም ስራ ማጣት ችግር አለ። እስከ ሀያ አምስት ፐርሰንት ይደርሳል ወጣቶች ላይ ስናይ። ሶስተኛ አጠቃላይ ዲሞግራፊውን ካየ የወጣቶች ቁጥር ወይም የዩዝ በልጅ የምንለው በጣም ሰፊ ነው። በከተሞች አካባቢ የሚያሳየው አሁን ከሰባ ፐርሰንት በላይ የሚሆነው ወደ ሰላሳ ዓመት እና ከዛ በታች የሚሆነውን የወጣት እድሜ የሚያካትት ነው። ይሄ በራሱ የሚጋብዝና በዚህ በከተሞች አካባቢ ያለውን የወጣት ችግር አድሬስ ለማድረግ የሚያነሳሳ ሆኖ አግኝተነዋል። የገጠር ወጣቶች ችግር የላቸውም ወይም ደግሞ ተመሳሳይ ፕሮጀክቶች አያስፈልጓቸውም ሳይሆን አሁን ካለው የፈንዲንግ ሞዴል እና ቅድም ቀጠ ጠቀስኩልህ ማስረጃ እና መረጃዎች ላይ ተመርኩዘን ይሄ ፕሮጀክት ከተማ ላይ ብንሞክራቸው የተሻለ ውጤት ካስገኝና ማስፋት በሌሎች ፈንዲንግ ተቋማትም ድጋፍ ተገኝቶ መንግስትም ደግፎት ወደ ሌሎች መለስተኛ ከተሞች እና ወደ ገጠር ከተሞች ማስኬድ ይቻላል በሚል ሕሳቤ ነው። አድማጮቻችን፣ እንዲሁም ተመልካቾቻችን ለከፍታ ከፍታ መርሃ ግብር አስተዳደርና ቁጥጥር ኃላፊ ቺፍ ኦፍ ፓርቲ አቶ ቻላቸው ጥሩነህ ያቀረብንላቸው ጥያቄዎች እኚህ ብቻ አይደሉም። ዘለግ ያለውን ክፍል በዌብሳይታችን ላይ እንድትከታተሉ እንጋብዛለን። አቶ ቻላቸውም በእናንተ ስም እናመሰግናለን። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ደግሞ ወደ ዩክሬን እንሻገራለን። የሩሲያ ወረራ ከተጀመረ አንስቶ ከአንድ ሚሊዮን ተኩል በላይ ዩክሬናውያን ወደ ጎረቤት ሀገሮች ተሰደዋል። ይህ አውሮፓን ከሁለተኛው ዓለም ጦርነት በኋላ በፍጥነት የጨመረው ከፍተኛ የስደተኞች ቀውስ እንድታስተናግድም አድርጓታል። ሄንሪ ሪጅዌል ከዩክሬን ፖላንድ ድንበር የላከውን ዘገባ ደረጀ ደስታ ያሰማናል። በዚህ ስፍራ ከዩክሬን ተፈናቅለው የወጡ ስፍር ቁጥር የሌላቸው ሰብአዊ ፍጥሯን እንደ ሰመመን ያለው የፒያኖ ሙዚቃ የሰላም መልእክት በማስተላለፍ ይቀበላቸዋል። ይህ ለአፍታም ቢሆን በሩሲያ ከደረሰባቸው ስቃይ እንዲዘናጉ ያደርጋቸዋል። ወረራው ከተጀመረ ጀምሮ አንድ ሚሊዮን በላይ ዩክሬናውያን ወደ ፖላንድ ተሰደዋል። ይህ ከየትኛውም አገር ትልቁ ቁጥር ነው። ዩክሬናውያን እየተስተናገዱ ያሉት በአብዛኛው በአውሮፓውያኑ አጎራባቾቻቸው ነው። ብዙዎቹ አዳዲስ ስደተኞች ከድንበሩ ወደ ማስተናገጃ ጣቢያቸው በአውቶቡስ ይወሰዳሉ። አንዳንዶቹ በፖላንድ የሚያርፉበት ቤተሰብ ወይም ወዳጅ ይኖራቸዋል። አብዛኞቹ ግን የሚሄዱበት የላቸውም። እዚህ ከድንበሩ አቅራቢያ ባለችው ሽመሽል እየተባለች በምትጠራው የፖላንድ ከተማ ባለው ትምህርት ቤት ውስጥ አልጋ ይሰጣቸውና በዚያ እንዲያርፉ ይደረጋል። እስካሁን ድረስ ድንበር አቋርጠው የሚመጡ እነዚህ ሁሉ ቁጥር ስፍር የሌላቸው ስደተኞችን ፖላንድ ማስተናገድ መቻሏ አስደናቂ ሆነዋል። ይሁን እንጂ ግን በአስር ሺዎች የሚቆጠሩ ስደተኞች እየጎረፉ ባሉበት ሁኔታ ይህን እስከ መቼ ድረስ ትቀጥልበታለች የሚለውም አሳሳቢ የሆነ ነው። ለምሳሌ ከዩክሬን የተሰደዱት የቬኛ ከአራት ልጆቻቸው ጋር ገና መድረሳቸው ነው። ሁኔታውን እንዲህ ይገልጹታል። ባለቤቴ ያለው ዩክሬን ውስጥ ነው፣ እንዲወጣ አልፈቀዱለትም። የ18 ዓመት ልጄም እንዲሁ ለውትድርና መመዝገብ ነበረበት። ስለዚህ ተለያይተናል። በጎ ፈቃደኞች መጥተው ወዴት መሄድ እንዳለብን በመምራት ስራ ያለበትን ቦታ አሳዩን። እኛ መስራት እንጂ የማንም ጥገኛ መሆን አንፈልግም። ቢያንስ የሆነ ቦታ እንኳን አንድ ጥቅም መስጠት ይኖርብናል። በመቶዎች የሚቆጠሩ ስደተኞችን ለማስተናገድ ሁሉ ነገሩን ለስደተኞች መጠለያነት አሳልፎ የሰጠው ትምህርት ቤት ርዕሰ መምህር ማልጎራዛታ ዚዮበር እንዲህ ይላሉ። ከሁሉ የከፋው ነገር ሚኒባሱ በሌሊት መጥቶ የአራትና የአምስት ዓመት ሕጻናትን ማሳፈር ሲኖርብን ነው። ይህ በጣም ልብ የሚነካና ማንም ሰው ሊያስተናግደው የሚችለው ስቃይ አይመስለኝም። እኛ ግን ልናደርገው ይገባናል፣ ምክንያቱም ጠንካሮች ሆነናል። ይህ ጥንካሬያችን እስከ መቼ እንደሚዘልቅ ግን አናውቅም። ለማንኛውም ይህ ብርታታችን አብሮን እስካለ ድረስ እናግዛለን። እዚያ አጠገብ ያለ ሌላ የባህል ማዕከልም እንዲሁ ጊዜያዊ መጠለያ ሆኗል። በከተማይቱ ካሉ ነዋሪዎችና የንግድ ድርጅቶች ለስደተኞች በተበረከቱ የእርዳታ ቁሳቁሶች ተሞልተዋል። ስደተኞች ስለሚገኙበት ሁኔታ የአካባቢው የፖለቲካ ሰው ዛኑ ዛፖታኪ እንዲህ ይላሉ። መጀመሪያ ላይ ስደተኞቹ ተደናግጠው ነበረ። ስለደረሰባቸው፣ ስላመለጡትና እየተደረገ ስላለው ሁሉ ነገር ድምፃቸውን ከፍ አድርገው መናገር ወይንም መጮህ ይፈልጋሉ። የኋላ የኋላ ግን ዝግ እያሉ እየበረዱ ሲመጡ እውነታውን ተቀብለው መኖር ያለባቸው መሆኑ ይገባቸዋል። በዩክሬንና ፖላንድ መካከል ያለው ታሪካዊ ትስስር በዚች የድንበር ከተማ ሺመሽል ውስጥ ስር የሰደደ ነው። በከተማይት ውስጥ ባለው የግሪክ ካቶሊክ ቤተ ክርስቲያን ለዩክሬናውያን ባለፈው እሁድ የጸሎት አገልግሎት ተካሂዷል። የጸሎት ሥነ ሥርዓቱ በመላው ፖላንድ በቀጥታ ተሰራጭቷል። ብዙዎቹ ዩክሬናውያን ስደተኞች በሳምንታት ውስጥ ወደ አገራቸው እንደሚመለሱ ተስፋ ያደርጋሉ። ይህ እንደ ተራራ የገዘፈው ጭጋግ በቅርቡ እንደሚለቅም ይሰማቸዋል። ይሁን እንጂ ወደ ኋላ ጥለውት በመጡት አገራቸው የሚመለከቱት ውድመትና ሞትን ነው። ያ ተስፋቸውን እያጠፋ ይመስላል። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ 202 227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የዛሬው መስተንግዶን የመራሁት ሀብታሙ ስዩም ነኝ። በድምፅና በምስል ምህንድስናው ንጉሡ ታምሬ እስካሁን ድረስ አብሮን ነበረ። የነገ ሰው ይበለን። መልካም ምሽት።